የዲ ደብልዩ ዜና። ሰላም ጤና ስጥልን። ውድ አድማጮች እንደምናመሻችሁ ዜና እናሰማለን። በቅድሚያ ዋና ዋናዎቹም፦ የሱዳን ፈጥኖ ድራሽ ኃይሎች በሰሜን ዳርፉር በሚገኝ አንድ የተፈናቃዮች መጠለያ ጣቢያ በፈጸሙት ጥቃት ቢያንስ 31 ሲቪሎች መገደላቸውንና 13 መቁሰላቸውን የሕክምና ምንጮች አስታወቁም። እስራኤል የየመን ሁቲ አማጽያን ይጠቀሙበት ነበር ያለችውን የኃይል መሠረተ ልማት ማውደሟን አስታወቀች። ይህ ወደ የመን ዋና ከተማ ሰንአ ዘልቆ የተፈጸመው የአየር ጥቃት ሁቲዎች በእስራኤል ላይ እየፈጸሙት ላለው ጥቃት አጸፋዊ ምላሽ ነው ብላለች። የኢራን የጸጥታ ኃይሎች የእስላማዊ ጽንፈኛ ቡድን አባላት ናቸው ያሏቸውን ሰባት ታጣቂዎች ዛሬ መግደላቸውን አስታወቁም። ታጣቂዎቹ ወታደራዊና ሲቪል ተቋማትን ለማጥቃት አቅደው ነበር ተብለዋል። የተለያዩ የአውሮፓ ሀገራት መሪዎች የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዝዳንት ቮሎዶሚር ዘለንስኪ በዋሽንግተን ዲሲ ነገ በሚያካሂዱት ውይይት ለመሳተፍ እንደሚጓዙ ገለጹ። የጀርመን፣ ፈረንሳይና የታላቋ ብሪታንያ መሪዎች በዛሬው ዕለት በጉዳዩ ላይ ተመካክረዋል። ዜና በዝርዝር የሱዳን ፈጥኖ ደራሽ ኃይሎች በሰሜን ዳርፉር በሚገኝ አንድ የተፈናቃዮች መጠለያ ጣቢያ በፈጸሙት ጥቃት ቢያንስ 31 ሲቪሎች መገደላቸውንና 13 መቁሰላቸውን የሕክምና ምንጮች አስታወቁም። በአልፋሺር በሚገኘው የመጠለያ ጣቢያ ጥቃት ደርሶባቸው የነበሩ ተፈናቃዮች የሕክምና እርዳታ እንደተደረገላቸው በሱዳን የሚንቀሳቀሰው የሐኪሞች ስብስብ የተባለው መንግሥታዊ ያልሆነ ድርጅት ገልጿል። አካባቢው የሱዳን ፈጥኖ ድራሽ ኃይሎች እመቃ ስር በመሆኑ ተፈናቃዮች ለምግብ መድኃኒትና፣ የሕክምና አገልግሎት ችግር ተጋልጧል። የተባበሩት መንግስታት ድርጅት ባወጣው መግለጫ ደግሞ የሱዳን ፈጥኖ ድራሽ ኃይሎች ከአለፈው ጥር እስከ ሰኔ ባለው ጊዜ ውስጥ በመጠለያ ጣቢያው 16 ጊዜ ጥቃት ፈጽመው ከ200 በላይ ሰዎች ሲገደሉ ከ100 በላይ መቁሰላቸውን አስታውቀዋል። በሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት ጀነራል አብዱልፋታሕ አልብርሃንና ምክትላቸው የነበሩት የሱዳን ፈጥኖ ድራሽ ኃይሎች መሪ ጀነራል መሐመድ ሐምዳን ዳጋሎ መካከል እንደ ጎርጎሮሳውያን አቆጣጠር ከሚያዝያ 2023 ጀምሮ እየተካሄደ ባለው ውጊያ 25 ሚሊዮን የሚሆን የሱዳን ህዝብ ለምግብ እጥረት መጋለጡን መረጃዎች ያመለክታሉ። 3.5 ሚሊዮን እናቶች እና ሕፃናት ደግሞ በተመጣጠነ ምግብ እጥረት እየተሰቃዩ እንደሆነ የጀርመን ዜና አገልግሎት ዘግቧል። እስራኤል የየመን ሁቲ አማጽያን ይጠቀሙበት ነበር ያለችውን የኃይል መሠረተ ልማት ማውደሟን አስታወቀች። ይህ ወደ የመን ዋና ከተማ ሰንአ ዘልቆ የተፈጸመው የአየር ጥቃት ሁቲዎች በእስራኤል ላይ እየፈጸሙት ላለው ጥቃት አጸፋዊ ምላሽ ነው ብላለች። እስራኤል በጋዛ ከሚንቀሳቀሰውና በአሜሪካ እንዲሁም ጀርመንን ጨምሮ በተለያዩ የአውሮፓ ሀገራት በሽብርተኝነት የተፈረጀው ሐማስ ጦርነት ከተጀመረበት እንደ ጎርጎርሳውያን አቆጣጠር ከጥቅምት 7 ቀን 2023 ወዲህ የየመን ሁቲ አማጽያን ለሐማስ ያላቸውን አጋርነት አረጋግጠዋል። በተለያዩ ጊዜያትም ወደ እስራኤል ይንቀሳቀሳሉ ባሏቸው የንግድ መርከቦች በአሜሪካና አጋሮቿ የጦር መርከቦችና በእስራኤል የድንበር ከተሞች ላይ የሚሳይልና የድሮን ጥቃቶች ሲፈጽሙ እንደነበር መረጃዎች ያመለክታሉ። ባለፈው ሐሙስና ዛሬም ጭምር የሁቲ አማጺያን ወደ እስራኤል የተተኮሱትን ሚሳይሎች ማክሸፉን የሀገሪቱ የጦር ሠራዊት አስታውቋል። የዛሬው ጥቃትም ለዚሁ የተሰጠ ምላሽ እንደሆነ ነው የእስራኤል ጦር የገለጸው። የፈረንሳይ ዜና አገልግሎት የፎቶ ባለሙያ በጥቃቱ ትርጉም ያለው ጉዳት መድረሱን ተናግሯል። የተለያዩ የአውሮፓ ሀገራት መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕና የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በዋሽንግተን ዲሲ ነገ በሚያካሄዱት ውይይት ለመሳተፍ እንደሚጓዙ ገለጹም። የጀርመን ፈረንሳይና የታላቋ ብሪታንያ መሪዎች በዛሬው ዕለት በጉዳዩ ላይ መምከራቸውን ታውቋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲንን በአላስካው ተቀብለው ያነጋገሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬን ጦርነትን በማስቀም በኩል ውጤት ያለው ስምምነት ላይ አለመድረሳቸውን ተከትሎ የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪን ጨምሮ በርካታ የአውሮፓ ሀገራት መሪዎችን በስልክ ማነጋገራቸው ይታወቃል። ስለተነጋገሩበት ጉዳይ በዝርዝር ባይገለጽም የስልክ ውይይቱን ተከትሎ የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ነገ ወደ አሜሪካ እንደሚያቀኑ ይፋ አድርጓል። ዛሬ በቪዲዮ ኮንፈረንስ የተሰበሰቡት የጀርመን መራሄ መንግሥት ፍሬድሪሽ ሜርስ፣ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ፣ የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ወደ ዋሽንግተን እንደሚያመሩ ይፋ አድርጓል። ፕሬዚዳንት ዜሌንስኪን በብራስልስ ተቀብለው ዛሬ ያነጋገሩት የአውሮፓ ኮሚሽን ፕሬዚዳንት ኦርዙላ ፎንደርላይን እንዲሁም የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ዜሌንስኪን አጅበው ከሚሳተፉ መካከል መሆናቸውን አስታውቀዋል። መሪዎቹ ከዚህ ውሳኔ ላይ የደረሱት ለዩክሬን ያላቸውን ጠንካራ አጋርነት ለመግለጽ ነው ብለዋል። የጀርመን መንግሥት ጉዞውን አስመልክቶ ዛሬ ባወጣው መግለጫ ከትራምፕ ጋር የሚደረግ ውይይት በጸጥታ ጉዳዮች በተለይም ለዩክሬን የደህንነት ዋስትና የመስጠት የግዛት ወሰኗ በተመለከተና ከሩሲያ ወረራ እራሷን የምትከላከልበትን ድጋፍ ስለማድረግ እንደሚሆን ገልጸዋል። የዩክሬንና ሩሲያን ጦርነት ለማብቃት የሰላም ጥረቱ ቢቀጥልም፣ ሁለቱም ሀገራት ግን አንዱ በሌላኛው ላይ ጥቃት መፈጸማቸውን እንደቀጠሉ ነው። ዩክሬን ድሮኖችን በመጠቀም በዛሬ ዕለት ከሞስኮ በስተደቡብ ምዕራብ የሚገኘውን የስሞለንስክ የኒውክሌር ጣቢያ ማመንጫ ለመምታት ያደረገችው ሙከራ አክሽፍ ያለው ስትል ሩሲያ ወንጅላለች። በትላንትናው ዕለትም በትራምፕና ፑቲን መካከል ውይይት በተካሄደበት በሰዓታት ልዩነት የሩሲያ የመከላከያ ሚኒስቴር ሁለት የዩክሬን መንደሮችን መቆጣጠሩን ማስታወቁ ይታወሳል። የኢራን የጸጥታ ኃይሎች የእስላማዊ ጽንፈኛ ቡድን አባላት ናቸው ያሏቸውን ሰባት ታጣቂዎች ዛሬ ጠዋት መግደላቸውን አስታወቁም። ታጣቂዎቹ ወታደራዊና ሲቪል ተቋማትን ለማጥቃት አቅደው ነበር ተብሏል። የኢራን መንግሥታዊ ቴሌቪዥንን ጠቅሶ አዣንስ ፍራንስ ፕረስ እንደዘገበው ሲስታን በተባለች ግዛት የተገደሉት ታጣቂዎች የአንሳል አልፉርቃን አባላት ናቸው ተብለዋል። ኢራን ይህን ጽንፈኛ ያለችውን ድርጅት በአሸባሪነት መዝገቧ ያሰፈረችው ባለፈው የጎርጎርሳያኑ ዓመት ነበረም። ከአፍጋኒስታንና ከፓኪስታን ድንበር የምትጋራው ይህች የኢራን ግዛት ደካማ የጸጥታ ጥበቃ ያላትና በየጊዜው የጸጥታ ኃይሎች ባልች ከተባሉ ህዳጣን ጎሳ አባላት በርካታ ግጭት የሚፈጠርባት እንደሆነች ተነግረዋል። ስንፈኛ ቡድኑ በግዛቷ በተለያዩ ጊዜያት ለተፈጸሙ ግድያዎች ኃላፊነት እንደሚወስድ መግለጹንም ዜናው አክሏል። ሰሞኑ በስፔን የተነሳው ሰደድ እሳት ለመቆጣጠር ተጨማሪ 500 ወታደሮች መላካቸውን የሀገሪቱ ጠቅላይ ሚኒስቴር አስታወቁም። እሳቱን ለማጥፋት ጀርመን በሙያው የተካኑና ልዩ ስልጠና የወሰዱ የእሳት አደጋ ተከላካይ ሠራተኞች ዛሬ ወደ ስፔን ልካለች። በስፔን እስከ 45 ዲግሪ ሴንቲግሬድ የደረሰውን ሙቀት ተከትሎ በ12 የተለያዩ አካባቢዎች የተነሳው ሰደድ እሳት 158 ሺህ ሄክታር ላይ የነበረውን ደን ማቃጠሉ ተነግሯል። አንድ ሳምንት ያሳለፈውን ሰደድ እሳት ለማጥፋት ከዚህ ቀደም 1500 ወታደሮችና የእሳት አደጋ ሰራተኞች ያሰማራችው ስፔን በዛሬ ዕለትም ተጨማሪ 500 ወታደሮችን አሰማርታለች። ስፔን ለአውሮፓ ሕብረት የሲቪል መከላከያ ስርዓት ድጋፍ እንዲደረግላት ባቀረበችው ጥያቄ መሰረት ጀርመን በዛሬ ዕለት 67 የእሳት አደጋ ሰራተኞችና 21 የእሳት ማጥፊያ መኪኖች መላኳን የጀርመን ዜና አገልግሎት ዘግበዋል። ይህ ዶቸ ቨለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችው። የሱዳን ፈጥኖ ድራሽ ኃይሎች በሰሜን ዳርፉር በሚገኝ አንድ የተፈናቃዮች መጠለያ ጣቢያ በፈጸሙት ጥቃት ቢያንስ 31 ሲቪሎች መገደላቸውንና 13 መቁሰላቸውን የሕክምና ምንጮች አስታወቁም። እስራኤል የየመን ሁቴ አማጺያን ይጠቀሙበት ነበር ያለችውን የኃይል መሠረተ ልማት ማውደሟን አስታወቀች። የኢራን የጸጥታ ኃይሎች የእስላማዊ ጽንፈኛ ቡድን አባላት ናቸው ያሏቸውን ሰባት ታጣቂዎች ዛሬ ጠዋት መግደላቸውን አስታወቁም። የተለያዩ የአውሮፓ ሀገራት መሪዎች የአሜሪካ ፕሬዚዳንት ዶናልድ ትራምፕና የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ በዋሽንግተን ዲሲ ነገ በሚያካሂዱት ውይይት ለመሳተፍ እንደሚጓዙ ገለጹ። ዜናው በዚሁ አበቃም።